ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ቴዎድሮስ ሺፈራው የናሁ ቴሌቪዥን ባለቤትና ዋና ስራ አስፈጻሚ፣ በቅድሚያ ናሁ ቴሌቪዥን መቼ፣ እንዴትና ለምን ተመሰረተ ከሚለው እንነሳ። አመሰግናለሁ፣ እና ሆቴልዥን ከአራት አመት በላይ ነው እድሜው የሆነ ሆኖ፣ ላለፉት ሁለት አመታት ነው እኔ በባለቤትነት ገዝቼ ወደ ራሴ አዙሬ ከኢንተርቴንመንት ወይም ከሙዚቃ ስርጭት አውጥተን እንግዲህ ሲሪየስ ወደሆኑ ፕሮግራሞች ውስጥ ገብተን መስራት የጀመር ነው። ያለፉት ሁለት አመታት ብቻ ነው። አሁ ቴሌቪዥንን ከመዝናኛ ፕሮግራም ብርቶ ወደ ሆነ ጉዳዮችን ወደሚዳስስ የቴሌቪዥን ዝግጅት ቀይራችሁታል። ዋነኛ የትኩረት አቅጣጫችሁ ምን ምን ናቸው? አዎ እንግዲህ ሁለቱንም ለማካተት የሞከርን ነው። በቅዳሜና በእሁድ ፕሮግራሞች ላይ የተወሰኑ የመዝናኛ ፕሮግራሞች ሲኖሩን በሌላው ፕሮግራሞች ላይ ግን ያልተዳሰሱ ወይም ሲሪየስ የሆኑ ኢሹዎችን እያነሳን ከመንግስትም ከገለልተኛማ አካላት ጋር የምንወያዩበት የምንሰራበት ተቋም ነው ያደረግ ነው የተቋቋም ነው። እንግዲህ እኔም ረጅም ሕይወቴ ኤጂያ ውስጥ ነው የኖርኩት። ጃፓን ሀገርና ቻይና ውስጥ ነው የኖርኩት። ወደ ሀገር ተመልሼ በተለያዩ ስራዎች ላይ ከተሰማራው በኋላ አንዱ ኒውትራል የሆነ የቴሌቪዥን ጣቢያ ሊኖረው ይገባል የሚል ሀገሪቱ ላይ ታማኝነት ያለው ከመንግስትም አካል ያልሆነ ሆኖም በግል ሊተዳደር የሚገባው የህዝቡን ሀሳብ ሊያስተላልፍ የሚችል የቴሌቪዥን ጣቢያ ይኖራል መኖርም አለበት ብዬ በማሰቤ ነው ወደዚህ ነገር ውስጥ የገባሁት። እንግዲህ ባለፉት ሁለት አመታት፣ የተሻሻለ ጥሩ ደረጃ ላይ እየደረሰ ተቀባይነቱም በስፋት እየታየ ያለ የቴሌቪዥን ጣቢያ ሆኗል። እንደሚታወቀው ኢትዮጵያ በአዲስ የለውጥ ሂደት ጎዳና ላይ ነው የምትገኘው። የለውጡ ሂደት ወደ ሁለት አመት ሊያስቆጥር ነው። በእነዚህ ሁለት አመት በተጠጋ እድሜ ውስጥ ለውጡ ለሚዲያ ነፃነት ምን ያስገኛቸው ፋይዳዎች አሉ? በዛ ውስጥስ ናሁ ቴሌቪዥን ምን ያህል ተጠቃሚ ሆኗል ማለት ይቻላል? እንግዲህ ለውጡ ሲመጣ ነው ወደ እኔም የመጣው የሚዲያ ነፃነት በእርግጥ አለ ብዬ ነው የምለው። በአሁኑ ሰዓት የምንፈልገውን ነገር አንስተን የመናገር ነፃነት አለን። ጥሩ ነው፣ አበረታች ነው። ብዙ ጫና የለም። ያ ያለመኖሩን ያው ተጠቅመው ደግሞ ለሕዝብ የሚጠቅም ነገር የማሰራጨት ኃላፊነት የሚዲያ ተቋሞች መሆን አለበት። መጫወቻ ሜዳውን ተሰጥቶናል ብሎ ከጨዋታ ሕግ ውጪ መጫወት አግባብነት የለም። እንግዲህ አንዳንድ በቅርብ የሚታዩት ያው በተሰጠን ነጻነት የተለያዩ ሚዲያዎች እየዘገቡ ያለው ኃላፊነት የጎደሉት ነገሮች ሰውን ከሰው ጎሳን ከጎሳ ዘርን ከዘር የሚያጋጩ ነገሮች አልፎ አልፎ ይከሰታል። በአግባቡ ሲሰጥ በአግባቡ የመጠቀም ግዴታም እንዳለብን መንግስት፣ ክትትል ሊያደርግ ይገባል ብዬ አስባለሁ። በእርግጥ ሰዓት የሚደርስብን እንግልትም ሆነ በተናገር ነው ነገር የሚመጣብና ምንም ነገር የለም። እስከዛሬ ድረስ በሁለት አመት ሂደት ውስጥ የምንፈልገውን ነገር አግባብና ስርዓት ባለው ፎርስ የራሳችን የሆነ የሚዲያ ህግ አለ። የቤታችንም ህግ አለ። የተሰጠንም የብሮድካስት ህግ አለ። በዛ መሰረት ነው እየሰራን ያለ ነው። ምንም የደረሰብን ነገር የለም። ሀሳቦችን በአግባቡ እያንሸራሸርን እንገኛለን። ከመጣንም እንግዲህ ለህዝቡ ኒውትራል በሆነ መልኩ ትክክለኛውን ነገር ለማቅረብ እየሰራን ነው። በማንኛውም ሚዲያ ላይ ያለው ነገር ግን ተወዳድሮ ለመስራት የአቅም ውስንነት ይኖራሉ ብዬ እላለሁ እንጂ ጥሩ ነው። በነጻነቱ ላይ መልካም ነው፣ ጥሩ ጭምር። በፕሬስ ነጻነት ውስጥ ከሚካተቱት ነገሮች ውስጥ ሕዝብ የማወቅ መብት አለው፣ ሚዲያ መረጃ የማግኘት መብቶች አሉት። ከሕዝብ የማወቅ መብት አለው ሲባል በዛ በኩል ነው የተላለፈውና ኢትዮጵያም የፕሬስ ሕግ ላይ እንደዚሁ ባለስልጣናት መረጃ የመስጠት ግዴታ ጭምር እንዳለባቸው ያንን አንዱ የስራቸው አካል መሆኑን ቢቀመጠም ብዙዎች ያንን አንድም አያረዱትም፣ ሁለተኛ ምናልባትም ከዚያ የፊት አልተለመደ ስለሆነ ግንዛቤ ብዛም አይታይም ማይታይም፣ ቃለ ምልልስም ቢሰጡ ልክ ለዛ ሚዲያ ተቋም ውለታ እንደሰሩ በማድረግ እንጂ የስራ ግዴታቸው የሆነውን የመረጃ የመስጠት ኃላፊነት እንዳለባቸው ተረድተውት አይመስልም በብዙዎች ዘንድ። ይሄስ የመረጃ ፍሰት እንደ ልብ አለማግኘት ትኩስ መረጃዎችን ከማቅረቡ አኳያ ምን ያህል አዋኪ ነው ለእናንተ ስራ? እሱ ገና ነው እውነቱ። ወደ እሱ ስንመጣ ቀደም እንደ ጠቀስከው ግዴታቸውን መወጣት የሚችሉ ኃላፊነት ላይ የተቀመጡ ሰዎች ብዙ አሉን ብለን አንልም። ገና ነው፣ ሂደት ላይ ያለው ይሄ ልዩነት። ለግል ሚዲያ ተቋማት መረጃ ያለመስጠት፣ የተቀመጠውን ሕግ ያለመፈጸም የየቀኑ የሚደረግ ጥሰት ነው። እኛ መረጃ የምናገኘው ከሁለተኛ እጅ በመሆኑ በጣም እንደውም ጥንቃቄ የተሞላበት ዘገባ ካልሆነ በስተቀር የመረጃው ክፍተት ይኖረዋል። ምክንያቱም ፈርስት ሀንድ ሳይሆን ሰከንድ ሀንድ ነው የምናገኘው። ቤተ መንግስትም፣ ጠቅላይ ሚኒስትር ቢሮም በተለያየ ቦታ መግለጫ እንዲሰጥ የፕሬስ ሴክሬተሪ ያልሆነው የሚያገለግሉ ሰዎች እስካሁን ክፍት ሊያደርጉና ለሁሉ ሚዲያ ወይም ደግሞ ሴሌክቲቭ ቢሆን ካሉት ሚዲያዎች አድርጎ የማቅረብ ነገር የለም። በጣም አስቸጋሪ ነው። መብታችንን መጠቀም አልቻልንም። እዚህ ላይ ትልቅ ትልቅ ክፍተት አለ። ስለዚህ በስማ በለው ይሆናል አንዳንድ ጊዜ የምናገኘው ሀገራችንን ያለውንም መረጃ ከዶቼ ቤሌ ወይም ከምናምን እንደዘገበው እያለን እየዘገብን ያለ ነው ያለ ነው። እኛ እዚህ ነን ቢሰጡም የአውሮፓ ወይም የአሜሪካ ወይም የፕሊዝ ሚዲያዎች ብቻ ነው ሚዲያ አድርገው የሚያዩት መጀመሪያ ለመከበር ያው ቀድሞ ማክበርም ያስፈልጋል። እኛን ቢያከብሩን የተሻለ ነው ብዬ ነው ምነው። ምክንያቱም ሰከንድ አንድ ሆኖ ሲወጣ የሚያመጣው ነገር ከፍተኛ በመሆኑ መብታችን መሆኑን ተረድተው ሊሰጡን ይገባል ብዬ አስባለሁ። ሁለተኛ ኢቫሉዌትም አያደርጉትም፣ አያውቁትም። አሁን ብዙ ባለስልጣኖች የትኛው ሚዲያ እንኳን እንደሚሰማ በኢትዮጵያ ውስጥ አያውቁትም። ማጆሪቲን የያዝነው ተሰሚነት ያለን ማን ነው? ምን ሚዲያ ነው ኢትዮጵያ ውስጥ ተብሎ ኢቫሉዌት አላደረጉትም። ኒውትራል በሆነ መንገድ ኢቫሉዌት አላደረጉትም። አሁን በቅርብ በአውሮፓ ዩኒየን ሰርቲፋይ የተደረገ በዩተል ሳት ወይም የስርጭት ጣቢያውን በሙሉ የአየር ሰዓት የሚሰጠን ተቋም የሰጠው መግለጫ ነበር። እዛ ላይ ስናየው እኛ የግል ሚዲያዎች አንድና ሁለት የሆንነው ከኢትዮጵያ ቴሌቪዥን እና ከነፋና ጎራ ነው የተሰለፍነው። በሁለት አመት መተንባቸው እዛ ውስጥ ገብተናል የቪወር ቁጥር ጉልበታችን እዛ ውስጥ ነው ያለ ስለዚህ ይታያል ብለው የሚያስቡት አሁንም የመንግስት ሚዲያ ነው ህዝብ ያያል ብለው የሚያስቡት ይሄንን እንኳን ኢቫልዌት ማድረግ አልቻሉ ይሄንን ኢቫልዌት አድርገው እኛ ህዝቡ ከኒውትራል ከሆነ ሚዲያ ነው ማዳመጥ እየፈለገ ያለው እውነተኛውን ነገር ማወቅ የሚፈልገው ምክንያቱም ላለፉት ሀያ ምናምን አመታት ምን አይነት ዲስኩር እንደነበረ ያውቃል ህዝቡ ምን እያቀነቀኑ እንደነበረ የመንግስት ሚዲያዎች ይታወቃል። ቢሞት አልሞተም ተብሎ ነው፣ ቫይስ ቨርስ ነበር የሚደረገው ነገር። ቢታሰር አልታሰረም ነበር፣ ወይም ደግሞ የታሰረው አሸባሪ ነው ምናምን ተብሎ ነው የሚባለው እንጂ ትክክለኛ መረጃ አልነበረም። ስለዚህ ያ ትሬንድ ሀያ ምናምን አመት ሰው ህዝቡ ጭንቅላቱ ውስጥ ነው ያለ። ያንን ለማውጣት ገና ብዙ ጊዜ ይፈጅባቸዋል የመንግስት ሚዲያዎች። ይህንን እንኳን ተረድተው መንግስት ከግል ሚዲያዎች ጋር ያለውን ነገር አልፈራም በዚህ ሁኔታ ያለው ክፍተት አሁን ሚዲያውን የሚሰማው ህዝቡ ከግል ሚዲያዎች በብዛት ከሆነ እነሱ የሚሰጡት መግለጫ ተደራሽ ይሆናል ወይ አይሆንም በሌላ በኩል ደግሞ ለሚፈልጉት ሰዓት ላይ የግሉ ሚዲያ ኑና ተናገሩልኝ እባካቸው አድምቁልኝ የሚፈልጉት ነገር ደግሞ ሳይሆን ሲቀር ለመንግስት ሚዲያ ብቻ መግለጫ መስጠት ማለት እኛ አጃቢዎች አይደለም እና በፈለጉት ጊዜ የሚጠሩን በፈለጉት ጊዜ የሚተውን መሆን የለበትም። ይሄ በግል ገንዘባችን የምናስተዳድረው ተቋም ስለሆነ በፈለጉን ጊዜ ያለመሄድ መብትም ስላለ አንሄድም። አንዳንድ ስለዚህ ተደራሽም አይደለም። የመንግስት የሚሰጠውም ነገር ዳር ከዳር አይደርሱ። ስለዚህ ትልቅ ልዩነትና ትልቅ ክፍተት እየተፈጸመ ነው። ግዴታቸውን መፈጸም አለባቸው። የሚያስገድታቸው የለም። ብንደውልም መረጃውን ለማረጋገጥ የሉም፣ ወጥተዋል ወይም ደግሞ የሚመለከተውን ሰው ጠይቀን እነግራቸኋለን። ዞር ብሎ አያልም። ሚዲያ ብለው የሚያስቡት መንግስት ጋር ሲሄዱ የመንግስት ሚዲያ ተቋሞቹን ብቻ ነው፣ ወይ ሁለት ወይ ሶስቱ፣ ከዛ ውጭ ያለ አይደለም ሚዲያ። ከዛም በኋላ ደግሞ ባለስልጣኖቹ የሚያዩትን ማታ ቤታቸው ገብተው እሱን ሚዲያ ነው። ስለዚህ እዛው ሳይክል ውስጥ እዛው ነው ያሉት። ህዝቡ ግን የሚሰማው ሌላ መሆኑን መረዳት አልቻሉም። ይሄ ደግሞ ኢቫሉዌት አድርገው የተሰጣቸውን በቅርብ የወጣውን ነገር ኮንሲደር ማድረግ አለባቸው። በዚህ አይነት አካሄድ አሁን የሚመጣውን ምርጫ በመንግስት ሚዲያ ቀስቅሰው ነው አሁን ያለው ፓርቲ ወይም አሁን ያለው መንግስት አሸንፎ ወይ አላማውን ለህዝብ አድርሶ ተለውጫለ የሚለውን ነገር አድርጎ ሊመረጥ የሚችለው አይመስለኝም። ስለዚህ እዛ ላይ ያለውን የመረጃ ክፍተትም አለ። ግዴታቸውንና መብታቸውንም አውቀው ወደ ግል ሚዲያ መጥተው የመስጠቱ ሁኔታ በጣም ገና ውስን ኢትዮጵያ ውስጥ በሁለት ዘርፍ ነው የሚዲያ ግልጋሎቶች የሚሰጡት ወይም ስርጭቶች የሚካሄዱት በመንግስትና በግል። በተለይ የመንግስት ሚዲያዎች በሕዝብ ገንዘብ ይደጎማሉ። የግል በራሳችሁ ገቢና ወጪ ነው የምታንቀሳቅሱት እና ለዛ አንዱ ዋነኛው የገንዘብ ምንጭ ማስታወቂያ ነው። በዛስ ረገድ ምን ያህል ማስታወቂያዎችን ታገኛላችሁ? በዛ ረገድ ምን ያህል ጠንክሮ ሚዲያው ተፎካክሮ ከመንግስ ሚዲያ ጋራ ወደፊት ለመሄድ እና ጠንክሮ ለመውጣት ችላል። በምን መልክ ነው የምትገኙት? በአሁኑ ወቅት አንዱም አብዛኛው ማስታወቂያ ሰጭም መንግስት ስለሆነ ከዛ አኳያ እንዴት ነው ለማስታወቂያ በማግኘቱ በኩል? አመሰግናል። ይሄ በጣም ትልቁ ኢምፖርታንት የሆነ ነው። ለግል ሚዲያዎች ጥያቄ ነው። በመጀመሪያ ያው በውጭ ተሞክሮ እንደሚታወቀው ለምሳሌ ቢቢሲ በፐብሊክ ፈንድ ነው የሚኖረው። ማስታወቂያ ይሰራ በማስታወቂያ አይደለም። ስለዚህ ጎራው ያለየት የሚዲያ ተቋማት ያሉት ኢትዮጵያ ውስጥ ነው ወይም የመንግስት ናቸው ተብሎ ማስታወቂያ እንዳይሰሩ ወይ በገንዘብ የሚያስከፍለውን ነገር እንዲያቆሙ አልተደረገም። የእኛን የታክስ ገንዘብ መልሰው ወስደው ሰብስበው የመንግስት ሚዲያን አቋቁመው መንግስትን ያገለግላሉ። በሌላ በኩል ደግሞ አንድም ሳይቀር የማስታወቂያን ክፍያ በር ከበር የማስታወቂያ ስራዎች የሚሰሩበት አለ የተባለው ቦታ በሙሉ በመሄድ የግል የቴሌቪዥን ጣቢያዎች እንዳያገኙ ጥርግ አድርገው ይወስዱታል። እንደውም ጭራሽ እንደ መመሪያ የመንግስት ተቋማት ከመንግስት ቴሌቪዥን ውጭ ወይም ደግሞ ከፖለቲካ ፓርቲው ቴሌቪዥን ውጭ እንዳያስተዋውቁ ተተብትቦ ተይዟል። ስለዚህ በሙሉ ያለውን ማስታወቂያ ወስደውታል። ዜናውን ከመስማት ይልቅ ማስታወቂያ ማየት ይቀላል። የኢትዮጵያ ቴሌቪዥን ላይ አንድ ዜና መሀል ቢያንስ አስር ማጋነን ካልሆነ ሃያ ድረስ የተለያየ ማስታወቂያዎች ነው የሚታየው። በዛ ተሞልቷል። ከዛ ውጭ ወጥተው ወደ ግል ሄደው እነዚያ የማስታወቂያ ኩባንያዎች እንዳያስተዋውቁ በተለያየ ነገር ነው አፕሮች የሚያደርጓቸው በዋጋ በመስበር ብዙ ቢወራለን በማለት በተለያየ ነገር ሁሉንም ወስደውታል። ይሄ ማለት ምንድን ነው? እንዳያማህተራው እንዳይበላ ግፋው የሚባል አባባል አለ። ሚዲያው እንዲከፈት ተፈቅዷል። ሲከፈት እነዚህ ባለ ሀብት መጥተው ኢንቨስት አድርገው ለሀገር የሚጠቅም ፕሮግራሞች አውጥተው ህዝብ የሚያንጽ ከሌላ የቴሌቪዥን ጣቢያ አሁን ከነ አረብ ቴሌቪዥን ከምናምን ከሚመጡት ይሄ በዳቢንግ ከሚሰሩ ፕሮግራሞች ካልቸራችን ከሚያጠፉት ኮንተንት ተሰርቶ ወደ ግል መጥቶ ለማድረግ እና ለማስኬድ የሚያስችል አቅም እንዲፈጥሩ ሆን ተብሎ የተደረገ ነገር ምንም የለም። ላይሰንሱ ተሰጠ። ከዛ በኋላ እነዚህ ሰዎች በምን ሰርተው ይበላሉ፣ ወይም በምን ይተዳደራሉ፣ በምን ታክስ ይከፍላሉ፣ በምን ሰራተኛውን ያኖራሉ የሚለውን ነገር አልታየም ቶታል። ስለዚህ ውድድሩ በመንግስት የሚደገፍ በጀት ያለው የመንግስት ጣቢያ እና የፖለቲካ ድርጅት የቴሌቪዥን ጣቢያዎች እና የግል ቴሌቪዥኖች ናቸው። የግል ቴሌቪዥኖች ሰርቫይቭ አርገ ይቀጥላሉ ብለን አናስብም። የአስራ ምናምን ቴሌቪዥን ጣቢያ ነበር፣ አሁን አንድ ሶስት አራቱ ተዘግቷል። በአሁኑ አመት በግል ሚኒመም የሳተላይት ኪራዩን ከፍሎ ለመኖር ከሁለት እስከ ሶስት ሚሊዮን ብር ሚኒመም በየወሩ ወጪ አለው የግል ቴሌቪዥን። ይሄ እስካሁን ድረስ እኛ እያደረግን ያለ ነው። ላለፉት አመታት አንድም ጊዜ አትራፊ ሆነን በማስታወቂያ ሸፍነን አናውቅም። ከሌላ ኩባንያዎቻችን ከምናገኘው ፈንድ እያወጣን ነው። እስከ መቼ አናቀው እኛም ቢሆን ምክንያቱም ፕሮግራማችን አጠንክረን የተሻለ ቪወር ይዘን ማስታወቂያ ይመጣል በሚል ታሳቢ አድርገን እየተንቀሳቀስ ያል ይሆናል። አይናቀው ሊያካፍሉ የሚችሉትን በፊት የነበሩ ማስታወቂያዎች በአነስተኛም ቢሆን የቢራ ማስታወቂያዎችን ለመንግስት በብዛት ለግልትን ትንንሽ የሚሰጡ ነበርም የቢራ ፋብሪካዎች የቢራ ማስታወቂያ እንደምታውቁት ተከልክሏል። ሲከለከል ሌላ ኦልተርናቲቭ እናመጣለን የሚል ነበር ታሳቢ ተደርጎ የተወራው። በተለይ በጤና ጥበቃ ሚኒስትሩ ምንም ነገር ሳይፈይዱ ነው የተለወጡት። በዛ ላይ ያለውን ነገር አላደረጉ። ስለዚህም ታሳቢነት ያደረገ አይደለም። አሁን እያሰቡት ያሉት ይጫወቱ፣ በዚህ ሜዳ ላይ ከተወሰነ በኋላ አቅም ስለማይኖራቸው ይዘጉታል። እንደ በፊቱ ያው ሲዘጋ ደግሞ እኛ አይደለም የዘጋ ነው፣ አቅም አጥተው ነው የዘጉት ባላል። ከዛ በኋላ የመንግስት ሚዲያ እንደለመደው የፈለገውን ነገር እየተናገረ የሚኖርበት መድረክ ይኖረዋል እንጂ በቀጣይነት ተወዳድሮ ለመሄድ አይቻልም። ለምሳሌ የመንግስት የማስታወቂያ፣ የፍርድ ቤት፣ የጨረታ የምናምን አንድም ቀን ለግል ሚዲያ አይሰጥም። ክልክል ነው። በቀጥታ የሚሰጠው ለመንግስት ሚዲያ ነው። በሌላ በኩል የመንግስት ሚዲያ ከዚህ ከፐብሊክ ፈንድ እያገኘ በሌላ በኩል ደግሞ ከኛ ታክስ እየሰበሰበ ከሠራተኛ ደሞዝ ታክስ የምናምን የፕሮፊት ታክስ በአቱን እየሰበሰበ እኛን የሚያግዝበት ነገር ማድረግ ግን ምንም ነገር የለም። ስለዚህ አስቸጋሪ ነው። ቁም ነገር ለማውራት ስለማንችል ወደፊት እንዲሆን ከመዘጋቱም በፊት የማይረቡ ነገሮች ላይ ነው እያተኮርን ያለነው። ምክንያቱም አንድ ፕሮዳክሽን ተሰርቶ ለመቅረብ ስንት መቶ ሺህ ብር ይፈልጋል። ጥሩ ፕሮዳክሽን፣ ጥሩ ቁም ነገር ያለው አንድ ስለ ትምህርት ተቋም ጥናት አድርገን ዘገባ ለመስራት ብዙ ያስፈልገናል፣ ብዙ ነገሮች ያስወጣናል። ያንን ለማውጣት እኔ ከዚህ ተነስተን ጅማ ለሚከሰተው ነገር ለመስራት የአውሮፕላን ትኬት ያስፈልገናል የካሜራ ቲም ያስፈልገናል መጥተው ኤዲተር ያስፈልጋል አብዛኛውን ነገር ብዙ ወጪ አውጥተን አንድ ዜና የስንት ዴ ሶስት ና የአራት ደቂቃ ስንት ሺ ብር አውጥተን ሀያ ሰላሳ ሺ ብር አስራ አምስት ሺ ብር ወጥቶ ነው የሚሄድ እንግዲህ አንድ ዜና ለመስራት አራት ቦታ የዜና ሪፖርተሮች ብንልክ በየቀኑ የምናወጣውን ነገር አስቡት ስለዚህ ምንም አማራጭ ስለሌለው እዚህ ቁጭ ብሎ ሰከንድ ሀንድ የሆነውን ኢንፎርሜሽን መለቃቀም ያው ከመንግስት የተረፈውን ነገር ወይም እነሱ የዘገቡትን ነገር ይዞ በሌላ ዳይሬክሽን ከማውራት ሌላ ሌላ አማራጭ የለም። በቦታው ተገኝቶ ለመስራት አቅም ያስፈልጋል። አያበረታቱ። የቱሪዝም ሚኒስቴር እንኳን ስለ ቱሪዝም እያወራን እያቀነቀንን ስፖንሰር አያደርግም። እንዴት አድርገን ነው የምንሰራው? መስራት አንችልም። አልሠራችሁም ተብለን ደግሞ በሌላ በኩል እንገመገማለን። እንዴት ተደርጎ ነው መስራት የሚቻለው? እኩል የሆነ ፕላትፎርም የለውም። በጣም ከፍተኛ ገንዘብ እያስወጣ ነው ያለው እና ኦዲየንስ ለመያዝ ምንድን ነው የሚል አሉባልታ ውስጥ እየገባ ነው። አሁን እኮ የፋየር ባክ የሚያደርገው ነገር አሉባልታ ነው። አንዳንድ ቴሌቪዥኖች ላይ የሚሄደው አሉባልታ ነው። የዘር ጽንፍና ጽንፍ ተይዞ የሚካሄድበት ነገር ኮንተንት መስራት ስለሚያቅታቸው እኮ ገንዘብ የላቸውም። ኮንተንት አይሰሩም። ስለዚህ ምንድን ነው አክቲቪስቶች የሚያራግቡትን ፌስቡክ ላይ የተዘገበውን የዛን ነገር ይዘው ነው የሚወጡት። ምክንያቱም እጃቸው ላይ ባለው ስልክ ነው ማሰብ የሚችሉት። ከዛ ቦክስ ውጪ ማሰብ አይችሉም። ገንዘብ የላቸው፣ አቅም የላቸው፣ መዘጋት ደረጃ ላይ ይደርሳሉ። ብዙ ቢያወጡ ለኮንተብ ቢያወጡ፣ ከሀገር ወጥተው ቢዘግቡ፣ ማረጋጋት ላይ ቱሪዝም ላይ ቢሰሩ ብዙ ስለሚያስወጣቸው ያላቸው አማራጭ ሰከንዳንድ ወይም ሌላ የሚረባውን የማይረባውን የሚያወጡት ላይ ከፌስቡክ እና ከምናምን እየተነሱ ነው ዘገባ የሚሰራው። ይሄ ደግሞ አይሆንም። በአግባቡ ፌር የሆነ ፕሌይግራውንድ ሊኖር ይገባል። ያ ካልሆነ ግን በቀጣይነት ትልቅ የሚዲያ ተቋም ኢትዮጵያ ውስጥ ወጥቶ አስተማሪ በሆነ መልኩ ሊዘግብ ይችላል ብዬ አላስብም። ኢትዮጵያ ውስጥ አንዱ አሁን ያለው የነጻ ገበያ እንከተላለን የሚል መርሆን ያለው፣ ሁለት ዲሞክራሲን እንገነባለን እናቆማለን ነው። ዲሞክራሲን ለመገንባት ነጻ ሚዲያ መጎልበት አለበት። ያንን ለማድረግ እዚህ በምዕራቡ ዓለም ውስጥ በተለይም አሁን እንደምሳሌ እንደ አውስትሬሊያ ባለው ውስጥ የመንግስት ሚዲያ የሚባል ነገር የለም። እዚህ ያለው ፐብሊክ ብሮድካስተር ነው፣ የህዝብ መገናኛ ብዙሀን ነው። የመንግስት ከሆነ ፕሮፓጋንዳ ነው፣ ምክንያቱም ስለ መንግስት አቋም ብቻ የሚያወራ እና የሚናገር ነው። የህዝብ ብ ከሆነ ግን አንድ ከማስታወቂያ ነጻ ነው በህዝብ ብዙሀን መገናኛ ላይ ምክንያቱም ማስታወቂያ የሚሰጡ ድርጅቶች የራሳቸውንም አጀንዳ ስለሚገፉ ለዛ ገንዘብ እንዳይቀርባቸው ሲሉ ሚዛናዊነታቸውን ወይም እውነታዎችን ሊሸፍኑ ይችላሉ በሚል ከዛ ነጻና ገለልተኛ የሆነ ህዝብ የራሱ የሆነ ሚዲያ እንዲኖረው በሚል የእኛ ሚዲያ አንዱ አሁን ኤስቢኤስ ሬዲዮ በሰባ አራት የተለያዩ ቋንቋዎች ነው የሚያስተላለፈው አማርኛን ጨምሮ። እንደዚሁም ኤቢሲ አለ የቴሌቪዥንና ሬዲዮ በ እሱም እንደዚሁ በእንግሊዝኛ ብቻ ነው ያስተላልፈው። በእርግጥ ለመላዎች አውስትራሊያ ሌሎች በሙሉ የግል ናቸው። የግሎቹ ብቻ ናቸው ማስታወቂያ ማግኘት የሚችሉት። የዚህ አይነት አሰራር ኢትዮጵያ ውስጥ አሁን ያለውን የመንግስት የመገናኛ ብዙሀን ወደ ህዝብ የመገናኛ ብዙሀንነት ተቀይሮ ከማስታወቂያ ነጻ በሆነ መልኩ ህዝብን ነጻና ገለልተኛ ሆነው እንዲያገለግል ቢደረግና እንደናንተ ያሉ የግል ሚዲያዎች ማስታወቂያ በራሳቸው መንገድ ፈልገው በሙሉ በውድድር ውስጥ እንዲያልፉ ቢሆን አንድ ዲሞክራሲን ያጎለበታል ሁለትም ለሀገሪቷ ኢኮኖሚም ጥሩ ነገር ይሆናል ተብሎ አይታሰቡም ወይ? በዚህ መልክ ለማስረዳት ሞከራችኋል። ኢትዮጵያ ውስጥ ላሉት ይህን ጉዳይ ለሚመለከታቸው አካላት ምናልባት ግንዛቤው ከሌላቸው በእነሱ በኩል እንግዲህ በሚቻለው አቅም፣ እነሱም ከሞላ በጎደል ያውቁታል ብለን እናስባለን። እኛም ከመናገር አልባዘንም፣ ግን ያው የመሰማማት ነገር ያለ አይመስለኝም። ከዚህ ቀደም ክብር ጠቅላይ ሚኒስትሩ እባካችሁ የግል ሚዲያዎች ታሳቢ በማድረግ መሰራት አለበት፣ አለበለዚያ የግል ሚዲያዎች አንድ ሰው ኪስ ውስጥ ይገባሉ ብለው ተናግረው ነበር። አንድ ሰው ኪስ ማለት የአንድ ሰው ሀሳብ ስፖንሰር ወይም ማስታወቂያ የሚሰጣቸው ሰው የሚያስበውን ሀሳብ ለሕዝብ እንደ ሕዝብ ሀሳብ አድርገው ያቀርባሉ ይገዛሉ። ስለዚህ አደጋ ሊኖረው ይችላል ብለው ነው ያሉ። ስለዚህ በማስታወቂያም ልትደግፏቸው ይገባል የሚል ነው ሀሳብ አቅርበዋል። እንግዲህ በዛ ዘርፍ በዛ ሚኒስቴር መስሪያ ቤት ላይ በዛ ያለው ሰው ደግሞ ሚኒስቴር ብዙ ነገር ሊያደርጉ ይገባል ብዬ አስብ ነበር። ምንም የሚያደርጉት ነገር የለም። በኢትዮጵያ ብሮድካስት ባለስልጣን ላይ ያለ ጉልበት ያለውም አይመስለኝም እንደዚህ አይነት ነገሮችን ለማድረግ እና ምንም የመጫወቻ ሜዳ አልፈጠረልንም። ከሌላ አገሩ ያላቸውን ኤክስፒሪየንስም ሼር አድርጎ ወደ እኛ ማውረድ አልቻለም። በሌላ በኩል ሊያግዘንም ፈቃደኛ የሚሆን አልመሰለኝም። የመቆጣጠር እና ምን ተናገር ብሎ የመስማት ነገር እንጂ እነዚህ ሰዎች ካልሰሩ መብላት አይችሉም። ስለዚህ ተወዳዳሪ መልኩ በመንግስት ፋይናንስ እስከ ኖራችሁ ድረስ አቋማችሁን ለዩ። በማስታወቂያ አይደለም መተዳደር ያለባችሁ ማስታወቂያ ለግሉ ዘርፍ ነው የሚል ነገርም አይደለም። በሌላ በኩል ብሮድካስትም ቢሆን ኢቫሉዌት አድርጎ እንኳን በምን ደረጃ ላይ እንደሆነ ለመንግስት የሚያሳውቅ አይመስለኝም። መንግስት በተሳሳተ መንገድ እየሄደ ያለው አንዱ የመደመጥ ጉልበታችንን ሜዘር አድርገው ለመንግስት ቢሰጡት ኖሮ መንግስት አንዳንድ እርምጃዎች ሊያደርግ ይችላል ብዬ አስብ ነበር። ለምን አሁን እንኳን ከፊታችን እንዳልኩት ምርጫው መጥቶ እኛን ሊያግዘን አይፈልግም። ስለዚህ ይህን ያግዘን ወይም ደግሞ የተወዳዳሪ ፓርቲዎች የአየር ሰዓቱን ቢገዙት ሙልጭ አድርገው ይወስዱታል። ከዛ በኋላ መንግስት በመንግስት ሚዲያ ሲጮህ ቢውል የሚሸፍነው ነገር ስራ አስራ አምስት ሀያ ፐርሰንቱን ይሆናል። ስለዚህ ሀሳቡን እንኳን ሳይገልጽ ወደ ሽንፈትም ሊሄድ ይችላል። እና ፌር የሆነ ነገር ቢሆን ግን በማስታወቂያውም ላይ ለሚገባው አካል እንደ ጉልበቱ፣ እንደ አቅሙ፣ እንደ ስራው ተመዝኖ እነዚህ ሰብስበው የያዟቸውን ኮንትራት አስፈርመው ለአንድ አመት ለሁለት አመት ብለው የግል እና የመንግስት ተቋሞችን ማስታወቂያ የሰበሰቡትን ወደ ግል እንዲሄድም እገዛ ካላደረጉ አስቸጋሪ ነው። የሌላውንም ሀገር ሕግ ሳታውቁት ቀርቶ ሳይሆን መስማት ያልፈለገም ሰው ሊቀሰቅሱትም የማይሰማም ነው እንጂ። ይሄ በየቤታቸው ሲከፍቱት የሚያዩት እነ ቢቢሲ ሌላም ተቋሞች ፐብሊክ ፈንድ እየወሰዱ በሌላ በኩል ማስታወቂያ እንደማያደረጉ እነሱም ሊገነዘቡ ይችላሉ ብዬ ነው የማስበው። እኛ ግን በተደጋጋሚ ባገኘነው አጋጣሚ እንደዚሁ ከመናገር አልተቆጠብንም፣ ግን ለውጥ አልመጣ። በተለይ በውጭ ሀገር የሚኖረው ኢትዮጵያውያንና ትውልድ ኢትዮጵያውያን ማህበረሰብ ዘንድ ለመድረስ ትልሞቻችሁ ምንድን ናቸው ወይም ከዚህ ሆነው በቀጥታ አውስትራሊያ እና አሜሪካ ወይም የተቀረው ዓለም ውስጥ የሚገኙ ኢትዮጵያውያን የአይን አሁን ቴሌቪዥን ለመከታተል ቢሹ በምን መልኩ ነው ሊያገኙ የሚችሉት በተከታታይም ሊያደምጧቸው የሚችሉበት ብልሀት ምንድን ነው? በአሁኑ ሰዓት ናሁ ቴሌቪዥን በቀጥታ የምናስተላልፋቸውን ፕሮግራም ዘጠና ከመቶ በዩትዩብ ላይ እንጭናለን። አንዱ ተስፋችን ያው ከዩትዩብ ትንሽ ጄነሬት በምናደርጋት ነገር ሰርቫይቭ አድርገን የምንሄድበት መንገዶች ይዘን ነው እየሄድን ያለ ነው። በዩትዩብ ናሁ ቴሌቪዥን በሚል ማገብተው ሊያዩን ይችላሉ። በመቀጠል ግን በቅርቡ እንደ አንድ እንደ ትልቅ ሚዲያዎች እንደ ቢቢሲ፣ እንደ ሲኤንኤን፣ እንደ ሌሎች እናንተም ጋር እንዳሉትና ፈረንሳይ ቴሌቪዥን ከተነጋግረን በቀጥታ ከትልልቅ ቴሌቪዥኖች ጎራ ኢትዮጵያን ቴሌቪዥን ብለው ገብተው ናሁ ቴሌቪዥንን እንዲያገኙት በዓለም ላይ በኦንላይን ላይ እያደረግን ነው። አንድ ስቴፕ ሄደናል። ኢቫልዌት አድርገውን ለዛ ብቁ እንደምንሆን አረጋግጠውልናል። ስለዚህ በቅርብ እንደ ሌሎች ኢንተርናሽናል ቻናሎች እኛም በማንኛውም በዩቴልሳት በሚያሰራጨው ላይ በላይቭ በዓለም ላይ የምንታይበት ቅርብ ቀን ይሆናል። እስከዛው ግን ድረስ እኛ አሁን ቴሌቪዥንን በቀጥታ በዩትዮባችን ላይ ገብተው ማየት ይችላሉ። ድራማዎችንም፣ ዜና፣ ሲሪየስ ሾዎችንም እዛ ላይ በየቀኑ በየሰዓቱ ወደ ላይቭ ስንወጣ አውቶማቲክ ደግሞ ወደ ዩትዩቡም ላይ እንዲገባ እያደረግን ነው። በኋላ ግን እንግዲህ ቀጣይ ምዕራፋችን እንደ ሌላው ኢንተርናሽናል ቴሌቪዥን ውጭ የኢትዮጵያን ቴሌቪዥን ውስጥ የተመረጡ ቻናሎች በአለም አቀፍ ደረጃ ይወጣሉ ብለን እናስባለን። የሚቀጥለው መልካም። አቶ ቴዎድሮስ ሽፈራው የናሁ ቴሌቪዥን ባለቤትና ዋና ስራ አስፈጻሚ፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር አክብር። አመሰግናለሁ።